የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እነሆ መደመጥ ጀመረ፣ ጋቢና ቪኦኤ። ዛሬ ቀነቡ ቀኑ ሰኞ ጳጉሜ 4 2011 ነው። አብራችሁን ከመሻችሁ ከምሰሟቸው ጥንቅሮች መካከል በ2012 ዓ ም ከመንግስት የታጠቀ ኃይል በስተቀር ሌላ ኃይል በኦሮሚያ ክልል አይንቀሳቀስም ተብሏል። አቶ ዳውድ ጋር ከተደረገ በኋላ የእነሱን ቡድን አቋም ወስዶ ይሄ ቡድን ታጥቆ የሚንቀሳቀሰው እኛ ምመራው አይደለም፣ የሽፍታ ቡድን ነው ብሎ ወስኗል። የኦሮሚያ ክልል ፕሬዚዳንት አቶ ሽመልስ አብዲሳ ናቸው። ዘርዘር ያለው ዘገባ ከአፍታ ቆይታ በኋላ ይደምጣል። በሌላ ዜና ደግሞ የኦሮሚያ ቤተ ክህነትን ለማቋቋም እንቅስቃሴ ሲያደርጉ ከነበሩ አካላት ጋር ተካሄደው የነበረው መልካም ውይይት ባለመግባባት ተጠናቋል። ሲኖዶሱም መግለጫ አውጥተዋል። የግለሰቦቹ እንቅስቃሴም ሆነ የኦሮሞ ቤተ ክህነት ጽህፈት ቤት ተብሎ የተጠቀሰው አደረጃጀት ሕጋዊ እውቅና የሌለው መሆኑን ሁላችሁም የመንፈስ ቅዱስ ልጆቻችን አውቃችሁ የግለሰቦቹን ሕገወጥ እንቅስቃሴ በመቃወምና በቀደመው አንድነታችሁ ጸንታችሁ ቤተ ክርስቲያናችሁንና ሃይማኖታችሁን ተጠብቁ ዘንድ ቅዱስ ሲኖዶስ ያስተናግፋል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብጽዊ ቅዱስ አቡነ ማትያስን የሰማችኋቸው መግለጫው ከመተላለፉ በፊት የተወሰኑ የስነዶስ አባላት ስብሰባውን ረግጠው እንደወጡ ተደርገው የተናፈሰ ወሬ ፍጹም ሀሰት እንደሆነ ረግጠው ወጥተዋል ከተባሉት አንዱ የስነዶስ አባል አቡነ ዲስቆሮስ ገለጹ ስብሰባ ረግጦ የወጣ አባት የለም ወይም ረግቻ አልወጣም እንግዲህ እኒህና ሌሎች ዘገባዎች እናስደምጣችኋለን አብረናችሁ የምናመሻው። ኤደን ገረመውና ሀብታሙ ስዩም ነን። ከሁሉ በፊት ግን አጫጭር የዓለም ዜናዎች እንደሚከተለው ይደመጣሉ። አብራችሁን ቆዩ ዜናዎቹ ጋር ተመልሰን ተመተናል። ሰሜን ቡርኪና ፋሶ ላይ ትላንት በተፈጸሙ ሁለት የተለያዩ ጥቃቶች ቢያንስ ሀያ ዘጠኝ ሰዎች መገደላቸውን ባለስልጣኖች ገልጸዋል። የመንግስት ቃል አቀባይ ሬምስ ዳንደዥኑ ባወጡት መግለጫ ሰዎችን ያሳፈረ እቃዎችንም የጫነ የጭነት መኪና ባርሳሎጋው በተባለ ቦታ አካባቢ በተቀበረ ፈንጅ ላይ በማለፉ ቢያንስ አስራ አምስት ሰዎች ተገድለዋል ይላል። አንድ ምግብ የጫነ ካሚዮን ደግሞ ሳን ማንቴጋ ክፍለ ሀገር ላይ በተከፈተበት ጥቃት አስራ አራት ሰዎች መገደላቸውን ቃል አቀባዩ ተናግረዋል። የፈረንሳይ የዜና አገልግሎት በዘገበው መሰረት አብዛኞቹ የካሚዮን ውማቾች በግጭት ምክንያት ለተፈናቀሉ ሰዎች ረድኤት ጭነው የነበሩ መኪና ሹፌሮች ናቸው ተብሏል። የቀድሞ የዚምባብዌ ፕሬዚዳንት ሮበርት ሙጋቤ አስክሬን በመጪው ረቡዕ ሐራሬ በሚገኘው ሮበርት ገብርኤል ሙጋቤ ዓለም አቀፍ የአይሮፕላን ማረፊያ ላይ ይገባል ተብሎ ይጠበቃል። ሮበርት ሙጋቤ ከረጅም ጊዜ ሕመም በኋላ በዘጠና አምስት ዓመት ዕድሜያቸው ሲንጋፖር በሚገኘው ሆስፒታል ባለፈው አርብ ማረፋቸው የሚታወቅ ነው። ሮይተርስ የዜና አገልግሎት በዘገበው መሰረት የሙጋቤ የቀብር ስነ ስርዓት በመጪው ቅዳሜ በሐራሬ ብሔራዊ የስፖርት ስታዲየም እንደሚደረግ መንግስት ለኤምባሲዎች መልእክት ልኳል። የሚቀበሩት በነጋተው እንደሚሆን መልእክቱ ገልጸዋል። የአገሪቱ ባለሥልጣኖች የቀድሞውን ፕሬዚዳንት ለመቅበር በሚደረገው ዝግጅት ስለሚጠመዱ ርዕሳነ ብሔራት ቅዳሜ ከሚደረገው ሥነ ሥርዓት በኋላ ወዲያውኑ እንዲለቁ እንደሚጠበቅ ለኤምባሲዎች የተላከው መልእክት መግለጹን የሮይተርስ ዘገባ ጠቁሟል። የኢትዮጵያ የመከላከያ ሰራዊት የአዲስ አመት በዓልን በሀገር አቀፍ ደረጃ በሀረር አከበረ። በዝግጅቱም ላይ የሁሉም ክልል አመራሮች የተገኙ ሲሆን በሰራዊቱ የላቀ አፈጻጸም ያሳዩ አባላትና በሰላም ማስከበር ተልዕኮ መስዋዕት ለሆኑ የመከላከያ አባላት ቤተሰቦች ሽልማትና የደረጃ እድገት ተሰጥቷል። የመከላከያ ሰራዊት ምክትል ኤታማጆር ሹም ጀኔራል ብርሃኑ ጁላ የመከላከያን ሰራዊት ከፌዴራል የጸጥታ መዋቅሮች ጋር በመተባበር የሀገሪቱን ሰላም ለማረጋገጥ ችሏል ብለዋል። የመከላከያ ሰራዊትን ለመቀየር የተ የተጀመረው የለውጥ ጉዞ ውጤታማ እንደሆነና ይህም በቀጣዩ 2012 እንደሚቀጥል ተናግረዋል። ሆኖም መከላከያን ከህዝብ ለመነጠል በሚሰሩት ላይ ግን እርምጃ ልንወስድ እንችላለን ሲሉ አክለዋል። ከዚህ ባሻገር የኦሮሚያ ክልል መንግስት ምክትል ርዕሰ መስተዳደር አቶ አህመድ ቱሳ ሀገሪቱ የጀመረችውን ለውጥ ሊቀለበስ የማይችልበት ደረጃ ላይ መድረሱን አውስተው ሁሉም አካላት ይህን እንዲጠብቁ ጠይቋል። የአማራ ክልሉ ምክትል ርዕሰ መስተዳደር አቶ መላኩ አለበለም የመከላከያ ሰራዊት በወቅታዊ ፖለቲካ ተጽዕኖ ስር ሲያደርግ ገለልተኛነቱን ጠብቆ እንዲቀጥል ሲል ጠይቀዋል። ዘገባው የአዲስ ቸኮል ነው። በመላ ሩሲያ በተካሄዱ ክልላዊ ምርጫዎች ከክሬምሊን ጋር የተሳሰሩ ተወዳዳሪዎች ብዙም እንዳልተሳካላቸው ተዘግቧል። ይህ የሆነው ከሞላ ጎደል ሁሉም ተቃዋሚ ተወዳዳሪዎች በታገዱበት ሁኔታ ነው ተብሏል። በገዳው ምክንያት ሞስኮ ውስጥ የተቃውሞ ሰልፎች ሲካሄዱ ቆይተዋል። የገፍስ ስርዓትም እንደነበር ታውቋል። አድማጮች ለአሁኑ ያሉን አጫጭር ዜናዎች እነዚህ ነበሩ። ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሸጋግራለን። ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን። ከአሜሪካ ድምፅ ራዲዮ የሚተላለፍ መርሃ ግብር ነው። አሁን ወደ ቀዳሚው ዘገባ እንሻግራለን። ከሚቀጥለው አመት ጀምሮ ከተፈቀደለት የመንግስት ኃይል ውጪ ማንኛውም ታጣቂ ቡድን በክልሉ ውስጥ መንቀሳቀስ እንደማይችል የኦሮሚያ ክልላዊ መንግስት አስታውቋል። የክልሉ ፕሬዚዳንት ሽመልስ አብዲሳ የአዲስ አመት መልእክት ባስተላለፉበት ስነስርዓት ላይ ነው ይህ የተሰማው። ዘጋቢያችን ሙክታር ጀማል ሙሉ ስነስርዓቱን ተከታትሎታል። የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ፕሬዚዳንት አቶ ሽመለስ አብዲሳ ለመገናኛ ብዙኃን በሰጡት መግለጫ የአዲስ ዓመት እንኳን አደረሳችሁ መልእክታቸውን በማስተላለፍ የክልል መንግስቱ በ2011 የሰራቸውን በ2012 የሚያስባቸውንም ጠቅሰዋል። የክልሉ ነዋሪዎች ካጎራባች ዜጎች ጋር በሰላምና አብሮ በመተባበር እንዲኖሩ ከሌሎች ክልሎች ጋር ሰፊ የወንድማማችነትና የወዳጅነት ስራዎች መሰራታቸውንም ጠቅሰዋል። የዜጎችን ፍላጎትና ጥያቄዎች መሰረት በማድረግም ብዙ ስራዎች መሰራታቸውን አቶ ሽመልስ ተናግረዋል። ሁለት ሺህ አስራ አንድ ሰፋፊ ስራዎች በክልላችን ተሰርተዋል። ለውጡን በማስቀጠል ክልላችን ያለበትን ኃላፊነት በሁሉም መስክ ለመወጣት እንዲሁም የህዝባችንን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጥያቄዎች በአግባቡ ለመመለስ ሰፋፊ ስራዎች ሲሰሩ ቆይተዋል። መጀመሪያው የፖለቲካ ምህዳሩን የማስፋትና በክልላችን ውስጥ ሁሉም ፖለቲካል ፓርቲዎች ያለምንም ገደብ እንዲንቀሳቀሱ መብታቸው እንዲከበር እንዲሳተፉ የማድረግ ነው። ከውጪም የገቡት ፖለቲካል ፓርቲዎች አዲስ የፖለቲካል ባህል እንዲጀምሩ ለማስደረግ ሰፋፊ ስራዎች ተሰርተዋል። በተለይ በዓመቱ ከፍተኛ ፈተና ሆኖ የቆየውን የጸጥታና የመልካም አስተዳደር ችግሮችን መፍትሄ እየሰጡ መምጣት አስፈላጊ ከመሆኑ አንጻር በትኩረት እየተሠራ መሆኑንም አቶ ሽመልስ ተናግረዋል። የዜጎችን ሰላምና ደህንነት ከማረጋገጥ አንጻር በ2012 ከመንግስት ኃይል በስተቀር ምንም አይነት የታጠቀ ኃይል በክልሉ አይንቀሳቀስም ብለዋል አቶ ሽመልስ በዳውድ ኢብሳ በሚመራው የሆነ ቡድን ጋር ተያይዞ ታጥቆ የሚንቀሳቀስ ቡድን ነበረ ከአስመራ የመጣው በሰላም እንዲገባ ተደራጅቶን ከክልሉ ጸጥታ ኃይል ጋር ኢንትግሬትድ እንዲሆን ወደ ግል ህይወታቸው መመለስ የሚፈልጉት ወደ ግል ህይወታቸው እንዲመለሱ ከፍተኛ ስራ ተሰርተዋል። በዚህ አካባቢ ሲንቀሳቀሱ የነበሩትን ደግሞ በሰላም ለማስገባት በክልሉ መንግስት፣ በአባገዳዎች፣ በሀገር ሽማግሌዎች፣ በታዋቂ ሰዎች ሰፊ ጥረት ተደርጓል። በዚህም በጣም ቁጥሩ ከፍተኛ የሆነ ሰው በሰላም ወደ ቀድሞ ህይወቱ እንዲመለስ ወደ መረጠው የህይወት መስክ እንዲሰማራ ከፍተኛ ስራ ተሰርቷል። ከዛ ውጭ ያለው ኃይል እምቢ ያለውን ኃይል ከፍተኛ ውይይት ከአቶ ዳውድ ጋር ከተደረገ በኋላ የእነሱን ቡድን አቋም ወስዶ ይሄ ቡድን ታጥቆ የሚንቀሳቀሰው እኛ ምን መራው አይደለም የሽፍታ ቡድን ነው ብሎ ወስኗል። ያንን ውሳኔ ማዕከል በማድረግ ህግን የማስከበር ስራ ከፌዴራል መንግስት ጋር ተቀናጅተን በምዕራብና በደቡብ ኦሮሚያ ተደርጓል። ሰፊ ስራ ተሰርቷል። የክልሉ መንግስት ልማትን በማሳለጥና ዜጎችን ተጠቃሚ ከማድረግ አንጻር ሰፊ ስራ መስራቱንም የጠቀሱት፣ ግብርናን በተመለከተ በክልሉ 900ሺህ ሄክታር የሚሆነ አዝእርት በክላስተር ወይንም ኩታገጠመ ልማቱን አስታውሰዋል። በዚሁ ደረጃ አርሶ አደሩም ሆን ሌላው ማህበረሰብ ተጠቃሚ እንዲሆን የህብረት ስራ ማህበራትን ማበረታታትና የገበያ ማዕከሎችን ማስፋትና ማልማቱ ትኩረት ተሰ ሰጥቶ የሚሰራበት ስራ ነው በማለት ነው አቶ ሽመልስ የተናገሩት። አጠቃላይ የክልል መንግስቱ ለመገናኛ ብዙሀን የሰጠውን መግለጫ በተመለከተ እንዲገመግሙልን የጠየቅናቸው የኦሮሞ ፌዴራላዊ ኮንግሬስ ምክትል ሊቀመንበር አቶ ሙላቱ ገመቹ መግለጫው ከዚህ ቀደም ኢህአዲግ ከሚያወጣቸው የተለመዱ መግለጫዎች የተለየ ይዘት የለውም ይላሉ። ኢህአዲግ የሚናገረውና የሚያደርጋቸው ለየክል ነው። ለምሳሌ ስለ ሰላም ያወራል፣ ሰላም ደግሞ በየቦታው የህዝብ ሰላም እንዳገኝ ችግር እንዲፈጠር በየቦታው የዜጎችን መርት ያለማክበር እነዚህ እነዚህ ሁሉ ባታዩበትና ዲሞክራሲ ባልሰረሰበት በትክክል ልንገለገልበት ባልቻለበት ሁናቴ የሚሰጡት መግለጫ ስለሆነ ቀደም ሲልም የምናቃቸው ስለሆነ በተግባር ማልታዩ ናቸው ያሳያሉ የሚልም ግምትም የለንም። ከነበረው ልምድ እና ስለዚህ የተለየ ነው ብለን የምንወስደው ነገር የለም ለማለት ያህል ነው። አቶ ሙላቱ ምናልባት ለፖለቲካ ሽኩቻውና ችግር ብለው ምክትል ፕሬዚደንቱ ካነሷቸው ምክንያቶች ውስጥ መንግስት የፖለቲካ ምህዳሩን ቢያሰፋም ተቃዋሚ ፓርቲዎች ወይ ደግሞ የፖለቲካ ፓርቲዎች ከተንኮልና ከሴራ የፖለቲካ ባህል መውጣት አለመቻላቸው የፖለቲካ ሂደቱን ችግር ውስጥ አስገብቷል ነው የሚሉት። ምናልባት እርስዎ የሚያነሱልኝና እሳቸው እንደ ምክንያት ያነሷቸው ጉዳዮች አብረው መሄድ ይችላሉ። ምንድን ነው የፖለቲካ ችግር ነው ብለው እርስዎ የሚያነሱት? እኔ የፖለቲካ ችግር ነው ብዬ የማነሳው በትክክል የምንፈጥረው ከእንግዲህ ወዲህ የምናቋቁመው ይህን ፌዴራሊዝም የገባን አልመሰለኝም። ሁሉም ገዢ ለመሆን እኔ ከእንግዲህ ወዲህ ገዢ ይሆናለሁ የሚል አስተሳሰብም ስላለ እና ሌላው ደግሞ አንዱን በልጦ በሚሄድበት ጊዜ የለም ገዢ ሊሆን ነው እንዲህ ሊሆን ነው እየተባለ ጽንሰ ሀሳቡ ስላልገባን በብዙም በቴዎሪ ካልሆነ በስተቀር በተግባር ፌዴራሊዝምን በዚህ ምድር ላይ ያላየን ሕዝቦች እንደመሆናችን መጠን ግራ ይገባናል። ምን ጊዜም ቢሆን የትም ቢሆን ችግራችን ሊፈታ የምንችለው ተቀራርበን ቁጭ ብለን ተስማምተን ስንሰራ ብቻ ነው። አንድ እጅ ብቻውን የትም ሰርቶ ሊያደርስ አይችልም። ስለዚህ ይሄንን በቅድሚያ ልናውቀው ይገባል። ይህንን የረሱት ይመስለኛል። አቶ ሽመልስ በመግለጫቸው እንደጠቀሱት በአዲሱ ዓመት ኅብረተሰቡን ከድህነት ለማውጣት የሕግ የበላይነትን የማስከበርና ሰላምን የማረጋገጥ ስራዎች በስፋት እንደሚሰሩ ጠቅሰዋል። የተጀመሩ የኢኮኖሚ ማሻሻያ ሂደቶች እንዲቀጥሉ በማድረግ የሥራ አጦችን ቁጥርም ለመቀነስ በቀጣይ 2012 በትኩረት የሚሰራበት መሆኑንም ጠቅሰዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ አድማጮች እንግዲህ እየተከታተላችሁ ያላችሁት ጋቢና ቪኦኤ ነው። የኦሮሚያ ቤተ ክህነት ጽሕፈት ቤትን ለማቋቋም እንቅስቃሴ ሲያደርጉ ከነበሩ አካላት ጋር በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ውይይት ይካሄድ በነበረበት ወቅት ማንም ረግጦ የወጣ አባት እንዳልነበረ የስብከተ ወንጌልና የሐዋርያዊ ተልእኮ መምሪያ ኃላፊ አስታውቋል። ረግጠው ወጥተዋል ከተባሉት የቅዱስ ሲኖዶስ አባላት አንዱ የሆኑት ብፁዕ አቡነ ዲዮስቆሮስም ለቪኦኤ በሰጡት ቃል የተባለው እውነት አይደለም፣ በሲኖዶስ ስብሰባ ተረግጦ አይወጣም ብለዋል። ብፁዕ አቡነ ዲዮስቆሮስና የመምሪያውን ዋና ኃላፊ መላከ ሰላም ቀሲስ ሰለሞን ቶልቻን ጽዮን ግርማ አነጋግራችኋለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተለያዩ ችግሮች ተጋርጠውባታልና ችግሮቹ መፈታት አለባቸው በሚል ለአስቸኳይ ስብሰባ ተቀምጦ የነበረው የቅዱስ ሲኖዶስ ምልዓተ ጉባኤ አርብ ምሽት ስብሰባውን ሲያጠናቅቅ ውይይቱ በመልካም ሁኔታ እየተካሄደ መሆኑን አስታውቆ ነበር። ሲኖዶሱ ለአስቸኳይ ስብሰባ ያስቀመጠውና የኦሮሚያ ቤተ ክህነት ጽሕፈት ቤት እንዲቋቋም ከጠየቁት ኮሚቴ አባላት ጋርም ገንቢ ውይይት አካሂደው ለመቋጫው ለቅዳሜ ተቀጥሮ እንደነበር መጋቤ ሰለሞን ቀሲስ ሰለሞን ቶልቻ ገልጸውልን ነበር። የኦሮሚያ ቤተ ክህነት አደራጅ ኮሚቴውን እንደሰበሰቡ የሚናገሩት ሊቀ አእላፍ ቀሲስ በላይ መኮንን በበኩላቸው በስብሰባው 95 በመቶ መግባባት ላይ መደረሱን ገልጸው ጥቂት ነገር ብቻ ቀርታለች ብለው ነበር። ነገር ግን ቅዳሜ ዕለት ሲኖዶሱ በወቅታዊ የቤተ ክርስቲያኒቱ ጉዳዮች ላይ ጠንከር ያለ የአቋም መግለጫ አውጥቷል። የግለሰቦቹ እንቅስቃሴም ሆነ የኦሮሞ ቤተ ክህነት ጽፈት ቤት ተብሎ የተጠቀሰው አደረጃጀት ሕጋዊ እውቅና የሌለው መሆኑን ሁላችሁም የመንፈስ ቅዱስ ልጆቻችን አውቃችሁ የግለሰቦቹን ህገወጥ እንቅስቃሴ በመቃወምና በቀደመው አንድነታችሁ ጸንታችሁ ቤተ ክርስቲያናችሁንና ሃይማኖታችሁን ተጠብቁ ዘንድ ቅዱስ ሲኖዶስ ጥሪውን ያስተላልፋል። የቤተ ክርስቲያኒቱን ሎጎ ወይም አርማ ማህተምና መጠሪያ ስያሜ መጠቀማቸው ህገወጥ አድራጎት በመሆኑ የሚመለከታችሁ የመንግስት የስራ ኃላፊዎች አስፈላጊው አስተዳደራዊ እርምት በመስጠት የቤተ ክርስቲያኒቱን መብትና ጥቅም የታስከብሩ ዘንድ ቅዱስ ሲኖዶስ በጥብቅ አዟል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቴዎስ መግለጫውን በንባብ ካሰሙት ውስጥ የተቀነጭበውን ያሰማናችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልእኮ መምሪያ ዋና ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻን ይህ እንዴት ሆነ ተደርሶበት የነበረው መግባባትስ ከምን ደረሰ ብለናቸው ነበር። ይህንኑ አቋማቸውንና ቤተ ክርስቲያንን ለማገልገል ህዝባቸውን ለማገልገል ካላቸው መንፈስ አኳያ የሚል መግባባት ተደርጎ ነበረ። እንዳልኩሽ አፈቃቀሙን አስመልክቶ ይቅርታ እንዲጠይቁ ሲኖዶሱን። ነገር ግን ይቅርታ የምንጠይቅ እኛ ብቻ አይደለም። እኛ አምስት ነን፣ ቀሪዎች የኮሚቴ አባላት አስራ ሶስት ነን። ከእነዚህ ውስጥ ደግሞ የቀሩትን ጠዋት ይዘን እንመጣለን የሚል ሀሳብ ተነሳና ከብፁዓን አባቶችም ይኸ ሀሳብ ተነስቶ ነገሩ ይደር በጠዋት ይታያል በሚለው ሀሳብ ላይ ተሰጥቶ ያው መግለጫውንም በእነሱም በኩል በእኛም በኩል ይህም ነው አስተላለፍን። ነገር ግን ጠዋት ቅዱስ ሲኖዶስ ፅዋን አባቶች በቅዱስ ሲኖዶስ መሰብሰቢያ አዳራሽ ተገኙ። ምልአተ ጉባኤው ስብሰባውን በቅዱስ ፓትርያርኩ ተጀመረ። ሲጠበቁ የነበሩት አልመጡም። ሁለት ተኩል ላይ ስብሰባው ጀመረ። አልመጡም። እስከ አራት ሰዓት ላይ ማንም የመጣ የለም። ሲኖዶሱ እንዲሁ ሲወያይና በትዕግስት ሲጠብቅ ቆየ። ያው ቅዱስ ሲኖዶስ የቤተ ክርስቲያኒቷን ሰላም፣ የሀገርን ሰላም ለመጠበቅ ከትዕግስትም በላይ ሆኖ ትጠብቃቸው ቆየ። አልመጡም። በመጨረሻ ላይ ግን አራት ሰዓት ላይ ከመጡት ከአምስቱ በኮሚቴ ድረስ ካሉት ከአስራ ሶስቱ መምህር ኃይለ ሚካኤል እና ዶክተር ብርሃኑ መጡ። ሲመጡ ኮሚቴ ውሳኔ ቃለ ጉባኤ ይዘናል። ኮሚቴው ያልመጣው በተለያየ ምክንያት ነው። ከፊት በላይም ሌላ ጉዳይ ስላለ ሄደ በሚል ቅዱስ ሲኖዶሱ እንዴት ቃላችሁን አጥፋችሁ ምልዓተ ጉባኤው በክብር እየጠበቃችሁ እንዴት አልተገኛችሁም? የሚል ሀሳብ ሰጠ። እነሱም የኮሚቴውን ውሳኔ በቃለ ጉባኤ እናሰማለን አሉ። ቃለ ጉባኤያቸውን ሰጥተው በሄዱ ሰዓት ከጉባኤው ወጡ። ምንም መግባባትም ሳይፈጠር ጉባኤው አሰናበታቸው። ምልዓተ ጉባኤው እነሱ ከወጡ በኋላ ቃለ ያቀረቡት ሶስት ገጽ የያዘ ቃለ ጉባኤ ፈጽሞ የሚያቀራርብ ሳይሆን እንደውም ይቅርታ የምትጠይቁን የሲኖዶሱ አባላት ነው ይቅርታ መጠየቅ የሚገባው። ስለዚህ ይቅርታ የሚያስጠይቀን አንዳችን ነገር የለም። እኛ ሕዝባችን ይገልገል በቋንቋ ይገልገል ብለን ጥየቃችን ይቅርታ የሚያስጠይቀን አይደለም የሚል በእውነት የሚያቀራርብ ሆኖ አልተገኘም። በዚህ የተነሳ ቅዱስ ሲኖዶስ በሰፊው ተወያይቶ በአጠቃላይ ቀሲስ በላይ ጥያቄም ዙሪያ ላይ በወቅታዊ የቤተ ክርስቲያን ጉዳዮች በቤተ ክርስቲያኒቷ ላይ የገጠማት አሳዛኝ ተግዳሮቶችን አስመልክቶ በሰፊው ከመከረ በኋላ ባለ አስራ አራት ነጥብ የያዘ የአቋም መግለጫ ቅዱስ ሲኖዶስ በቅዱስ ፓትራዊ በኩል አስተላልፏል ዘጠና አምስት በመቶ ስምምነት ላይ መድረሳቸውን ገልጸውልን የነበረውና የኦሮሚያ ቤተ ክህነት አደራጅ ኮሚቴውን የሚሰበስቡትን ሊቃ ላፍ ቀሲስ በላይ መኮንንን ለማነጋገር ማምሻውን ደውዬ ነበር አዎ ስምምነት ላይ ደርሰን ነበር ብያለሁ ነገር ግን የወጣው መግለጫ እኛ ያልጠበቅ ነውና ከተነጋገር ነው ውጪ ነው አሁንም በዚህ ጉዳይ ላይ ከአባቶች ጋር እየተነጋገርን ስለሆነ ምንም ልል አልችልም ካሉ በኋላ ማህበራዊ ሚዲያ ላይ የወጣው ባለ አምስት ነጥብ መግለጫ የእነርሱ መሆኑን አረጋግጠዋል። በመግለጫውም ይቅርታ ጠይቆ የተባሉት አስቀድመው መግለጫ በመስጠታቸው እንደሆነ ገልጸው፣ ይህም ድርጊታቸው ተገቢ በመሆኑ ሲኖዶሱን ይቅርታ እንደማይጠይቁ አስፍረዋል። እንዲያውም ይቅርታ መጠየቅ ተገቢ ከሆነ መጠየቅ ያለባቸው ላለፉት ዓመታት ስር የሰደደውን የቤተ ክርስቲያኗን ችግር ከመቅረፍ ይልቅ ቤተ ክርስቲያኗን የፖለቲካዊና ኢኮኖሚያዊ ፍላጎቶቻቸው ሎሌ ያደረጉ ብፁዋን አባቶች በመሆናቸው ህዝቡን ይቅርታ በይፋ ጠይቀው እንዲክሱ በትህትና በዚያ አጋጣሚ እንጠይቃለን ይላል መግለጫው። እነዚህ መግለጫዎች በማህበራዊ ሚዲያ ላይ ሲዘዋወሩ የቆዩ ሲሆን ቅዳሜና እሁድ ዕለት ሲኖዶሱ መግለጫውን ያወጣው በአንድ ድምፅ አይደለም፣ የተወሰኑ የሲኖዶሱ አባላት ረግጠው ወጥተዋል የሚሉ መረጃዎችም ሲወጡ የነበረ ሲሆን ከነኚህ መካከል አንዱ የሲኖዶሱ አባል አቡነ ዴስቆሪዮስ ናቸው። ማምሻውን ደውዬ እንደ ተባለው ረግጠው ወጥተዋል ወይ ብያቸው ነበር። ስብሰባ ረግጦ የወጣ አባት የለም እኔም ረግጬ አልወጣሁ ጋቢና ቪኦኤ ነው እያዳምጣችሁ የምትገኙት ከአሜሪካ ድምጽ ራዲዮ የሚቀርብ መሰናዶ ነው የህንድ ተመራማሪዎች ጨረቃ ላይ ሰው አልባ መንኮራኩር ለማሳረፍ ያደረጉት ጥረት ሳይሳካላቸው ቀርቷል መንኮራኩሩ ወሳኝ የተባለውን የጨረቃን ወለል ከመንካቱ በፊት ከምድር መቆጣጠሪያ ጣቢያው ጋር የነበረው ግንኙነት ተቋርጧል። የኢዛቤላ ኮክሊንን ዘገባ ሀብታሙ ስዩም እንዲያስተምደ ያስደምጠናል ቅዳሜ ከለሊቱ ስምንት ሰዓት ግድም ነው በሚሊዮኖች የሚቆጠሩ ህንዳውያን የሀገራቸው መንኮራኩር እስካሁን ባልታሰሰው ደቡባዊ የጨረቃ ዋልታ ላይ ሲያርፍ በቀጥታ ስርጭት ለመከታተል እንቅልፍ አጥተው ሲጠባበቁ ነበር። ቻንድሪያን ሁለት ትብሎ የተሰየመው ለሁለተኛ ጊዜ የተደረገው የጨረቃ ተልኮ እጅግ አስቸጋሪው ክፍል ነው። ሁሉም ነገር ፈሬ ያዘ ይመስል ነበር። ሆኖም መንኮራኩሩ ጨረቃሙ አካል ላይ ሊደርስ ሁለት ኪሎ ሜትሮች ሲቀሩት ሁኔታዎችን የሚከታተለው በሰዎች የተሞላው መቆጣጠሪያ ጣቢያ ድባቡ ተቀየረ። ዲሰን ፕላንድ ቪክራም መንኮራኩር ለማረፍ የሚያደርገው እንቅስቃሴ ጠለሉ 2.1 ኪሎ ሜትሮች ላይ እስኪደርስ ድረስ በታቀደለትና በመደበኛ ብቃቱ እየተከናወነ ነበር። የኋላ የኋላ ግን በመንኮራኩሩና በመቆጣጠሪያ ጣቢያችን መካከል የነበረው ግንኙነት ተቋርጧል። መረጃዎችን እየመረመርን ነው ነው ያሉት የሕንድ ጠፈር ምርምር ተቋም ሊቀመንበር ካይላ ሳቪዲቮ ሲቫ። ከጠፈር ተመራማሪዎች ጋር ሆነው ሁኔታውን ሲቃኙ የነበሩት ጠቅላይ ሚኒስትር ናሬንድራ ሞዲ ግን ጥረቱን አውድሰዋል። መልካም ነገር እንደሚመጣ ተስፋ እናደርግ። ሁላችሁም እንኳን ደስ ያላችሁ። ለሀገራችሁ፣ ለሳይንስና ለሰው ልጆች ትልቅ አገልግሎት ፈጽማችኋል። ከዚህና ከመጪው ዘመን ብዙ እየተማርን ነው። ጉዟችን ይቀጥላል። ሙሉ በሙሉ ደግፋችኋል። ከድፍረት ጋር ወደፊት ተራመዱ። ነው ያሉት ሞዲ። ይህ የ146 ሚሊዮን ዶላር ተልእኮ ቢሳካ ኖሮ ህንድ በጨረቃ ደቡባዊ ዋልታ ላይ ውሃ መኖሩን ለማወቅ ጥናት ለማድረግ ያስችላት ነበረ። እስካሁን ድረስ በተሳካ ሁኔታ መንኮራኩራቸውን ጨረቃ ላይ ማሳረፍ የቻሉት ሀገራት ዩናይትድ ስቴትስ፣ የቀድሞዋ የሶቪየት ህብረትና ቻይና ብቻ ናቸው። አድማጮች እየተከታተላችሁ ያላችሁት ጋቢና ቪዮኤ ነው ምርጫችሁ ስላደረጋችሁ እናመሰግናለን። በቀጣዩ ዘገባችን ደግሞ ወደ ኢትዮጵያ እንመለሳለን። በዜግነትና የብሔር ፖለቲካ አራማጆች መካከል አለመተማመን መፈጠሩ በሀገሪቱ የፖለቲካ እንቅስቃሴ ላይ ተጽዕኖ ማሳረፉን የወሎ ዩኒቨርሲቲ ምሁራን ገለጹ፣ ይለናል ቀጣዩ የመስፍን አራጌ ዘገባ። በወሎ ዩኒቨርሲቲ የልጅ እያሱ የሰላምና የዴሞክራሲ የጥናት ተቋም አስተባባሪ አቶ ሙሉጌታ ተስፋይ እንደሚሉት ሁለቱም የፖለቲካ ጎራዎች የራሳቸውን ርዕዮተ ዓለም ለማንገስ ሌላውን ማንኳሰስ ቀዳሚ ስልታቸው አድርገውታል። ሁለት ማንነቶች ሳይጎዳዱ ተቻችለው መኖር ይችላሉ ብለው የሚያቀነቅኑ ነው የብሔር ማንነት አቀንቃኞች አሉ። በተመሳሳይ ሁኔታ ኢትዮጵያዊነት ቅድሚያ ተሰጥቶ ነገር ግን ሌሎች ማንነቶች የዛ መጋቢ ሆነው ግን ኢትዮጵያዊነት ጎልቶ መታየት አለበት የሚሉ የዜግነት ፖለቲካ አራማጆች እንዳሉ ይታወቃል። አሳዛኝ በሆነ ሁኔታ ሁለቱም ኃይሎች ተካክደው ነው የሚጀምሩ። የዜግነት ፖለቲካ አራማጁ ይሄ የፖለቲካ ኤሊት ጥያቄ፣ የፖለቲካ ልህቀን ጥያቄ እንጂ የሕዝብ ጥያቄ አይደለም ብሎ ክዶ ይጀምራል። መቼ ሰርቬይ ሰርቶ መቼ አሰስመንት ሰርቶ ይህን አደረገው። በተመሳሳይ ሁኔታ የብሔር ፖለቲካ አራማጆችም ይህን ነው የሚያደርጉ። ይሄ ጥልፍልፍ የትም የሚያደርስ አይደለም። መሬት ላይ ያለው ጠረጴዛ ላይ ያለው የፖለቲካ አጀንዳ ሁለቱም ናቸው። ይህን ማመን ያስፈልጋል። የብሔር ፖለቲካ አጀንዳ አለ፣ የዜግነት ፖለቲካ አጀንዳ አለ። ሁለቱንም ድናይ ማድረግ አይቻልም። ንግግሩ የሚጀምረው ሁለቱም ተካክደው ስለሚጀምሩ ነው። የታሪክ ትምህርት ክፍል ምሁሩ አቶ ባይሉ ጌቴ የሰከነ ፖለቲካ፣ የዳበረ ውይይት ባህል፣ በጠንካራ ግብረ ገብነት ይታነጸ ሰብ እና ባለመኖሩ አንዳንድ የፖለቲካ ፓርቲዎች ከህዝብ አጀንዳ ይልቅ በግለሰብ ጉዳይ ተጠምደው ጊዜያቸውን ለማሳለፍ የሚገደዱበትን አጋጣሚ ይወቅሳሉ። በህብረ ብሔራዊ ድርጅቶችና በብሔራዊ ድርጅቶች መካከል ከፍተኛ የሆነ የፖለቲካ ትግል አለ። ይሄን የፖለቲካ ትግል ወይም ደግሞ ፍትግ ያመጣው ነገር ምንድን ነው? የብሔር ፖለቲካ የሚያራምዱ ድርጅቶች እነሱ የወጡበትን ማህበረሰብ ከእነሱ ውጭ ማንም ማስተዳደር የለበትም የሚል ጽኑ እምነት አላቸው። ህብረ ብሔራዊ ድርጅቶች ለምሳሌ ኢትዮጵያ ውስጥ የነበሩ አንዳንድ ህብረ ብሔራዊ ድርጅቶች የብሔር ፖለቲካ ከሚያራምዱ ድርጅቶች ጋር ጥምረት ፈጥረው ሲንቀሳቀሱ ነበር። እነዛ ድርጅቶች አሁን በድንገት የዜግነት ፖለቲካ እንደሚያራምዱ ለማህበረሰቡ መስበክ ጀምረዋል ማለት ነው። ይሄ ደግሞ በማህበረሰቡ ዘንድ ከፍተኛ የሆነ ውዥንብር ፈጥሯል። እርስ በርሳቸውም እንደዚሁ በፖለቲካ ድርጅቶች መካከል ከፍተኛ የሆነ ያው ፍትጊያ ይፈጠራል ማለት ነው። የተዛቡ ትርክቶችን ጨምሮ ወቅታዊ እውነታዎች የዜግነት ፖለቲካ በሚያራምዱ ኃይሎች ላይ ተግዳሮት ፈጥሯል ይላሉ አቶ ሞልጌታ። አለመታደል ሆኖ ደግሞ የዜግነት ፖለቲካ አራማጆች ባለፉት 27 ዓመታት የብሔር ብሔረሰቦችና ሕዝቦች ጠላት ተብለው ሰፊ ፕሮፓጋንዳ ተነስቶባቸዋል። አሳዛኙ ነገር እነሱ ወደ ሀገር ውስጥ ከገቡ በኋላ ማለትም የፖለቲካ ስፔሱ ሊበራላይዜሽኑ ሰፋ ብሎ መተርጎም ከጀመረ በኋላ ብሔር ብሔረሰብና ሕዝብ የለም የሚል የሚዲያ ፕሮፓጋንዳ ነስተዋል። ይሄ ለብሔር ፖለቲካ አራማጆቹ እንደ ትልቅ ማስረጃ ሆኖ ቀርቧቸዋል። የዜግነት ፖለቲካ አራማጅን የብሔር ብሔረሰቦች መብጠላት አድርጎ ከመፈረጅ ጋር ተያይዞ ይሄ ሀሳዊ የአንድነት ኃይሎች ናቸው የሚለው አስተያየት በጣም ትልቅ ፈተና ይሆናል። ይሄ በአንድ ጊዜ የመጣ አስተያየት አይደለም። ረጅም ጊዜ ይፈልጋል። በጣም ስልታዊ የሆነ አፕሮች መከተል ያስፈልጋቸዋል። ህብረ ብሔራዊ ድርጅቶች ብዙ ጊዜ የብሔር ድርጅቶች የፕሮፓጋንዳ ሰለባ ይሆናሉ ማለት ነው። ለምሳሌ ከ1997 ምርጫ በኋላ ቅንጅት በህዝብ ዘንድ የነበረው ከፍተኛ የሆነ ተቀባይነት ለማጥፋት ህዋት በድርጅቱ ውስጥ ከፍተኛ አመራር ላይ የነበሩ የአማራ ብሔር ተወላጆችን በመጥቀስ የነፍጠኛ ስርዓት ተመልሶ ሊመጣ ነው እያለ በተለያዩ አካባቢዎች በመዞሩ ቅንጅት የነበረውን ክብር ወይም ዝና እንዲያጣ አድርጎታል ማለት ነው። የፖለቲካ ጉትቻው የብሔር ፖለቲካ አቀንቃኞች ላይም ራሱን የቻለ ተጽዕኖ አሳድሯል። የማህበረሰብ ተቋማት በበቂ ደረጃ የለንም፣ ሚዲያ በበቂ ደረጃ የለንም። እየተጓተቱ ያሉት ሁለቱ የፖለቲካ ሀይሎች ናቸው በጣም ይህም ጉትቻ የሚያገነውን ነገር ልንገር የብሔር ፖለቲካ አራማጆች እርስ እርስ በርስ የጎንዮሽ ጉትቻ አለባቸው። የጎንዮሽ መጓተቱን ለማምለት ቀላል የሚባለውን ሀይል መድፈቅ ይፈልጋሉ። ይሄ ነው እንግዲህ ሴናሪዮ የሚያሳይ በዚህ ሂደት ውስጥ ቀላል ተግዳሮት የለባቸው። በነገራችን ላይ ይህን የፖለቲካ ሊብራላይዜሽን ታግሎ ያመጣውም ብሄርተኛ እንደሆነ መዘንጋት አይገባም። በጥፋቱም በልማቱም ጎራ ከፊት ተሰልፈው የነበሩት የብሄር ፖለቲካ አራማጆች ነበሩ። ከፖለቲካ ልሂቃኑ በላይ የህዝብ ድምፅ የሚሰማበት ጊዜያዊ ድል ሳይሆን ዘላቂ መፍትሄ የሚገኝበት የፖለቲካ አውድ መፈጠር እንዳለበት መክረዋል። በብሔር የፖለቲካ አራማጆችና በዜግነት የፖለቲካ አራማጆች ትልቅ ያለመተማመን ክፍተት አለ። ይህንን ክፍተት የመሙላት ኃላፊነት አለባቸው። እንግዲህ ይሄ የአንድን ሀገር ፖለቲካ ውሳኔ በጣም ከሚወስኑት መካከል የህዝብ አስተያየት ነው። የህዝብ አስተያየት ደግሞ የሚሰራው የሚገነባው በአንድ የፖለቲካ ፓርቲ ማኒፌስቶና ቅስቀሳ ብቻ አይደለም። በጣም ብዙ ሰዎች ሰዎችን ማሰባሰብ የሚችለው ሲቪል ተቋማት የሚባሉት ሲቪል ሶሳይቲስ እነሱ ናቸው። እነዚህ የሲቪል ሶሳይቲዎች ሚዲያውን ሰፖርት ማድረግ አለባቸው። አለመታደል ሆኖ ገለልተኛ የህዝብን አስተያየት የሚጠቅመውን የሚያቀርብ የሚዲያ ተቋማት በኢትዮጵያ ውስጥ የለም። ሁሉም የፓርቲ ልሳኖች ናቸው። ግማሹ የብሄርተኛ ፖለቲካ ልሳኖች ናቸው። ሌላኛው ደግሞ የዜግነት ፖለቲካ ልሳኖችም አሉ። የተረፉት የመንግስት ልሳኖች ናቸው። መንግስት ደግሞ የብሔር ፖለቲካ አራማጅ ኃይሎችንም የዜግነት ፖለቲካ አራማጅ ኃይሎችንም በመንከባከብ በማባበል መካከል ዥዋዥዌ ስለሚጫወት የመንግስት ልሳን የሆኑ ሚዲያዎችም እዚህ ግባ የሚል የሕዝብ አስተያየትን የሚገነባ ሀቀኛ አቋም ሲያራምዱ አላየ ፖለቲከኛው አሁን አለተቀናቃኝ ህዝቡን አግኝቶታል። ህዝቡ ደግሞ ያለ አማራጭ ፖለቲካ ፓርቲን አግኝቷል። ማህበረሰቡ አንዳንድ ብሔር ተኮር የፖለቲካ ድርጅቶች የሚነዙትን ፕሮፓጋንዳ በሚገባ በመመርመር ባለመቀበል አገሪቱ ላይ ሊከሰት የሚችለውን ለማፋሳሽ የሆነ ጦርነት ለማስወገድ መሞከር ነው። ሁለተኛ ማህበረሰቡ ችግሮቹን በመወያየት መፍታት መልመድ መቻል አለበት። የፖለቲካ ድርጅቶቹ በጥቃቅን ጉዳዮች ተጠምደው ግዙፉን የህዝብ ጥያቄ እንዳይዘነጉ በሰከነ መንገድ በሰለጠና አስተሳሰብ በጠረጴዛ ዙሪያ ሊመክሩ እንደሚገባ ነው ምሁራኑ እየጠቆሙት ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ ሰላም አድማጮቻችን እያዳመጣችሁ ያላችሁ ጋቢና ቢሆን ነው ኤዲ ነኝ ማነ የተባለ አዲስ ስንግል ነበረኝ አሁን ደግሞ ሰው የተባለ አልበም ለቅቅ ያለው ራሱ ሰውን ጋብዣችኋለሁ راطلات الشالين يا ቻችን አብራችሁን ስለነበራችሁ ነበራችሁ በጣም እናመሰግናለን። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቅቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድረሱን። በሰላም በጤና ያገናኘን። ሀብታሙ ስዩምና ኤደን ገርመው አብረናችሁ ነበርን። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሩ ነው። ቀድመን በጀመር ነው ሙዚቃ እንሰናበታችኋለን። ደናደሩ Surfing soft like a dove So thank you to the mamas who look out for the daughters Gave yourself as your daughters Hope we make you happy the Oh, these are the words Oh, these are the words खून राज्यों सगले अमेरिका